በእስር ላይ የሚገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተቀዳሚ ምክትል ሊቀመንበር የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የረጅም ዓመት የፖለቲካ ሳይንስ መምህር ዶክተር መረራ ጉዲና በዛሬ ዕለት በሁለት ፍርድ ቤቶች ሁለት ችሎቶች መቅረባቸው ታውቋል። ጽዮን ግርማ ከጠበቃቸው አንዱን አቶ ወንድሙ ኢብሳን ጠይቃ ተከታዩን ዘገባ አጠናቅራለች። እንደ ዶክተር መረራ ጉዲና ጠበቃ አቶ ወንድሙ ኤብሳ ማብራሪያ ዶክተር መረራ ዛሬ በሁለት ፍርድ ቤቶች ጠዋትና ከሰዓት ሁለት ችሎቶች ላይ ቀርበው ነበር። የመጀመሪያው ጠዋት በተሰየመው በልደታ ከፍተኛ ፍርድ ቤት 19ኛ ወንጀል ምድብ ችሎት የነበራቸው ቀጠሮ ነው። በዚህ ችሎት የነበረው ቀጠሮ ከዶክተር መረራ ጉዲና ጋር አብረው የተከሰሱት የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ፣ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ እንዲሁም የኢትዮጵያ ሳተላይት ቴሌቪዥን ኢሳት እና የኦሮሞ ሚዲያ ኔትወርክ ኦኤምኤን ፍርድ ቤት እንዲቀርቡ በጋዜጣ ጥሪ ደረግላቸው ተብሎ ትዕዛዝ ተላልፎ የነበረ ሲሆን የሱን ምላሽ ለመጠባበቅ ነበር። ከሳሽ የፌዴራል አቃቢ ህግ ትዕዛዙን መፈጸሙንና ጥሪው በአዲስ ዘመን ጋዜጣ መተላለፉን ጋዜጣውን አቅርቦ ለፍርድ ቤት አሳይቷል ብለዋል አቶ ወንድሙ ይብሳ። ዶክተር መረራን በተመለከተ ደግሞ ቀደም ሲል በነበሩት ችሎቶች በክሱ ላይ ተዳብለው ከተከሰሱት ሁለት ግለሰቦችና ድርጅቶች ጋር ምንም ግንኙነት ስለሌለኝ ክሱ ተነጥሎ ይታይልኝ የሚል መቃወሚያ አቅርበው የነበረ በመሆኑ መቃወሚያቸውን በግል እንዲያቀርቡ ፍርድ ቤቱ ብይን ሰጥቷል። አቶ ወንድሙ ይብሳ ዛሬ የነበረው ችሎት ለቀጣይ ቀጠሮ የተሰጠበትን ትዕዛዝ ያስረዳሉ። እነዚህ ሰዎች በጋዜጣ ይጠሩ ነው የተባለው እነዚህ ሰዎች መጋቢት አስራ አምስት ቀን ሁለት ሺ ዘጠኝ ዓመተ ምህረት በአዲስ ዘመን የመንግስት ጋዜጣ ተጠርቶ ያ ጋዜጣ ዛሬ የቀረበ ሰዎቹ እንግዲህ በህጉ አግባብ መሰረት እስከ ሰላሳ ቀን ድረስ ቀርቦ ራሳቸውን መከላከል የማይችሉ ከሆነ በህጉ አግባብ መሰረት እነሱ በሌሉበት ክሱ እንደ አካል ተገኝቶ ራሳቸውን ለመከላከል ተበጋጋት ሆ እየተከራከሩ ስለሆነ እናዚያ አስራ ስድስት ቀን የመቃወሚያ መልስ በጽሑፍ እንዲያቀርቡ ተብለን ዛሬ ጠዋት ተደረገው ይሄ ነው። በዚህም መሰረት ዶክተር ብርሃኑ ነጋ፣ አቶ ጃዋር መሀመድ እንዲሁም ኢሳትና ኦኤምን ጥሪው በአዲስ ዘመን ጋዜጣ ከወጣበት እስከ ሰላሳ ቀን ድረስ በአዲስ አበባ ከተማ ልደታ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ቀርበው መቃወሚያቸውን እንዲያቀርቡ ተብሏል። ፍርድ ቤቱ በዚህ ላይ የሰጠውን ውሳኔ በተመለከተ አቶ ወንድሙ ሲያብራሩ ኢብሳ አብራሩ የልደታ ከፍተኛ ፍርድ ቤት ዶክተር ብርሃኑ አቶ ጀዋር እና እሳትና ሆኤለን በጋዜጣ ተጠርቶ ይምጡ አይምጡ እንጠብቃለን። ከመጡ ጥሩ፣ ካልመጡ እነሱ በሌለበት በህገዛ መሰረት ችሎቱ ክሱ ይቀጥላል። ዶክተር መራራ ግን ለመያዝያ አስራ ስድስት ቀን ቀደም ተብሎ መስራ ስለሆነ የጽሁፍ መቃወሚያ ጽሁፎ መልሶትን እንዲያመጡ ተብሎ ዛሬ ይዘታ የነበረን ችሎቱ ይሄ የዶክተር መረራ ጉዲናን የክስ መቃወሚያ በቀጠሮ እለት ይዘን እንቀርባለን ያሉት አቶ ወንድሙ ይብሳ ከሰዓት በኋላ ስድስት ኪሎ በሚገኘው የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የነበረውን የዋስትና ይግባኝ ክርክር ያስረዳሉ። በስር ፍርድ ቤት ዶክተር መረራ ጉዲና በዋስትና እንዲፈቱ የቀረበው አቤቱታ ውድቅ በመደረጉ በሶስት ዳኞች የተሰየመው የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት አቤቱታውን ሰምቶ የይግባኝ መዝገቡን እንዲከፍትላቸው በዛሬ ዕለት አቤቱታ ማቅረባቸውን አቶ ወንድሙ ተናግረዋል። ዶክተር መረራ የተከሰሱባቸውን የሕግ አንቀጾች በዝርዝር በማቅረብ የቀረበባቸው የሕግ አንቀጽ መነሻ የእስር ቅጣት አነስተኛ በመሆኑ ዋስትና ሊያሰጣቸው የሚችል መሆኑን በማብራራት ለፍርድ ቤቱ እንዳስረዱም ተናግረዋል። በተጨማሪም ዋስትና ሊያሰጣቸው ይገባል ያሉትን ፍሬ ነገር ጠቅሰው ለፍርድ ቤቱ ማስረዳታቸውን ተናግረው ከጠቀሷቸው ፍሬ ነገሮች መካከል የተወሰኑትን እንዲህ ያብራራሉ። በህግ አግባብ መሰረት ተጠርጣሪ ከመሆኑ አንጻር ያገለገለው አገልግሎት ግምት ውስጥ ገብቶ፣ ፓርላማ ገብቶ ተከራክረዋል። ሰላማዊ ፓርቲ መስርቶ በሀገር ውስጥና በውጭ ሀገር ለሀያ አምስት አመታት ተመሳሳይ የሆነ ምስክርነት ነው። የህግ በላይነት ይምጣ፣ እውነተኛ ምርጫ ይካሄድ፣ እውነተኛ ዲሞክራሲ በዚህ ሀገር ውስጥ ይምጣ፣ እውነተኛ ፌዴራሊዝም ይደረግ፣ ነጻ ምርጫ ቦርድ ይቋቋም። ኢትዮጵያን ካሁን በኋላ በፍጹም አማራጭና ምንም ተወዳዳሪ የሌለው መንገድ ካካ ገብቶ መዋጋት ውጭ ሀገር ሄዶ ይህን መንግስት መቃወም ሳይሆን በዚህ ህዝብ ውስጥ ኖሮ ይህን መንግስት በሰላማዊ መንገድ ሂደቱን እንዲለውጥ መታገል ነው። በምን ሁኔታ መታገል ይሄ ግምት ገብቶ፣ ሁለተኛ ደግሞ ሁለት ሺህ ስምንት ዓመተ ምህረት ዶክተር መራራት ከአንድ ሺህ ሰባ በላይ ከሆኑ ኢትዮጵያ ማምራሎች ሁሉም ዩኒቨርሲቲዎች ተመርጠው ኦሮሚ ሽልማት ተሸላሚ ነው። ነሐሴ ሃያ ስምንት ቀን ሁለት ሺ ስምንት ዓመተ ምህረት ለኦሮሚያ ክልልም ሆነ ለኢትዮጵያ በጣም አስቸጋሪ ዘመን የነበረበት ጊዜ ኤንጂኦ፣ ነገብ ገቨርንመንት ነጻ የሆነ ድርጅት ከመላ ኢትዮጵያውያን ቆማ ተቀብሎ በመላ ኢትዮጵያውያን ምርጫ ተካሂዶ ዶክተር መራራ በሁለት ሺ ስምንት ዓመተ ምህረት ምስጉን፣ መልካም በጎ ተፅዕኖ ፈጣሪ ሰው ተብሎ የተሸለመ ነው ብሎ ሽልማት ብሎ አሳየን ነገር ነው። ለፍርድ ቤቱ አሳየን፣ የሽልማቱንም ጭምር አሳየን። ጤንነታቸው በስኳር በሽተኛ ናቸው። በደርግ ዘመን ሰባት ዓመት በላይ ታስሯል። ህይወቱም በሙሉ ለዚህ ህዝብ የሰጠ በመሆኑ ምንም አይነት በጉልበት ወይም ደግሞ ከህገ መንግስት ሳይ እንትን ውጪ የሚታገሉትንም ስለማይደግፍ ሰላማዊ ስለሆነ የዋስማትሰው ይጠበቅ ይገባል ብለን መሰል ነገሮች አቀረብን። ፍርድ ቤቱ የእኛን ክርክር ካዳመጠ በኋላ ለሰኞ ይሄ ያቀረባችሁት የጡሁ ሞኔ የጣል ክርክር ዝግባኙን ያስቀርባል አያስቀርብም የሚለውን ጠበቆች ሰዎች ሰኞው ከሰዓት በኋላ ነው እናጠይቃለን ተብሎ በዚህ መሰረት ነው ቀጠሮ ተሰጥቶ። የተለያየ ጠቅላይ ፍርድ ቤቱ የቀረበውን የዋስትና ይግባኝ አቤቱታ መርምሮ ያስቀርባል የሚል ውሳኔ ከሰጠ መዝገቡ ተከፍቶ በዋስትናው ጉዳይ ላይ ክርክር ይደረግበታል። ዶክተር መራራ ጉዲና በህዳር ወር ሁለት ሺህ ዘጠኝ ዓመተ ምህረት ከአውሮፓ ጉዞ ወደ ኢትዮጵያ ሲመለሱ መታሰራቸው ይታወሳል። በዚህ ስሌት መሰረትም ከታሰሩ ስድስተኛ ወራቸውን ይዘዋል።